ጦርነት፣ ስደትና ረሀብ በሰሜን ኢትዮጵያ የሚገኙ በሺዎች የሚቆጠሩ ነዋሪዎችን ለከፋ ችግር ዳርጓቸዋል። የአማራ አስቸኳይ ጊዜ ገንዘብ ማሰባሰብ ግብረ ኃይል ከአሜሪካ ወክሏቸው ወሎ ደሴ የሚገኙት አቶ ጌታቸው በየንም በአካባቢው ያዩትን ሁኔታ ለዶቼ ቬሌ ሲያስረዱ እጅግ የሚያሳዝንና የሚያሳቅቅ ሲሉ ገልጸውታል። የተፈናቃዩ ጉዳይ እጅግ የሚያሳዝን ነው። ያው እንደሚነገረው ከተለያየ አካባቢ ከቆቦ ጀምሮ ከወልዲያ ከተለያዩ አካባቢዎች በሰሜን በኩል አሸባሪ ወራሪ ከወረራቸው አካባቢዎች ቁጥሩ እጅግ የበዛ ተፈናቃይ ገብተዋል። በደሴ ከተማም በኮምቦቻም አለ። እናውም አሁን በትላንትና ሁለት ጀምሮ ወደ መቶ ሺህ አዳዲስ ተፈናቃዮች እንደገቡና ቤቱ ተቃጥሎ ቤቱ ነዶ እቃው ሀብት ንብረቱ ተቃጥሎ ተዘርፎ ወይም ደግሞ የተወሰነ የቤተሰብ አካሉ ተገድሎ የወጣ ሕዝብ ሰቆቃ እነው። ያለ ልዩ ማብራሪያ ለሁላችንም ነፍስ ግልጽ ነው ብዬ አስባለሁ። የሚያሳዝን ነው፣ የሚያሳግግ ነው። በጦርነቱ ምክንያት ከሰሜን ወሎ ተፈናቅለው ደሴ ከተማ የገቡ ከሶስት መቶ ሺህ በላይ ወገኖች መኖራቸው ይነገራል። አቶ ጌታቸውን ጨምሮ ከአሜሪካና ካናዳ የአማራ አስቸኳይ ጊዜ ገንዘብ ማሰባሰቢያ ግብረ ኃይል የወክላቸው አምስት ልዑካን ለእነዚህ ወገኖች የእርዳታ ስርጭቱን ለማገዝ በኢትዮጵያ ይገኛሉ። ጥምር ቡድኑ በወሎ አካባቢ ለተፈናቀሉ ወገኖች አስራ ሁለት ሚሊዮን ብር የሚገመጥ እርዳታ የማከፋፈል እንቅስቃሴ በማካሄድ ላይ መሆኑን አቶ ጌታቸው አስረድተዋል። አሁን ከተማ የምናደርገው ያው የተረጂዎችን ቁጥር ለይቶ የማወቅ ዳታ ሰብስበናል። ትኩረታችን በመጀመሪያ በአጥቢ እናቶች፣ ጨቅላ ህጻናት ይባላል እዚህ ሲነገር ወይም አዳዲስ ህጻናት፣ ለነሱ አልሚ ምግብ፣ ለአጥቢዎችም እንደዚሁ አልሚ ምግብ የማድረስ ጉዳይ ነው። ቁጥራቸው ኦሬዲ ተነግሮናል። እኛ ግን ቢያንስ ወደ አንድ ሺህ አምስት መቶ አጥቢ ቤተሰብ የመድረስ አቅም ይዘን የመጣ ነው። ቁጥሩ ከዛ አነስ ይላል። ነገር ግን ደሴ ብቻ ሳይሆን ኮምቦልቻም አሉ ስለተባለ በሁለቱ አካባቢዎች ያንን እርዳታ እናሰራጫለን። ጥሩ አካሄድ ነው። ይሄን ያለነው የከተማው አስተዳደር ሙሉ በሙሉ እንደሚተባበሩ ነግረውናል። ሕክምና ለሚፈልጉ ተፈናቃዮች የሕክምና ድጋፍ ለማድረግ ሰላሳ በጎ ፈቃደኛ የሕክምና ዶክተሮች በአካባቢው ተገኝተው የሕክምና አገልግሎት ለመስጠት እንዲችሉ ዝግጅት መደረጉ ተመልክቷል። ይኸው ጥምር ቡድን ከወሎ በመቀጠል ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን ወደ ጎንደር ለማጓጓዝ ማቀዱን ሌላኛዋ የግብረ ኃይሉ ተወካይ ሙሉ ሰው ያየራድ ለዶቼቪሌ ተናግረዋል። ከመላው ዓለም የተሰባሰቡ የአማራ ሲቪክ ድርጅቶች በቃን በሚል መሪ ቃል የአማራ የአደጋ ጊዜ ገንዘብ ማሰባሰቢያ ዘመቻ በማካሄድ ከአንድ ሚሊዮን በላይ ዶላር መሰብሰብ መቻሉንና የሀብት ማሰባሰቡ ዘመቻ እንደሚቀጥል ተወካዩ ያመለክታሉ። ማሰባሰቢያውን እንቀጥላለን። የሶስተኛ ቴሌቶን ለማድረግ በዝግጅት ላይ ነን። ቀኑን እንግዲህ ስንወስን የምናሳውጭ ይሆናል። በአጭር ጊዜ ነው ይሄ ቴሌቶን የሚደረገው። ሌላው በዚህ በፌዴሬሽን ኦፍ አማራ ሲኒዮርዝ አሜሪካ ስር ያሉ የተለያዩ ሲቪክ አደረጃጀቶች አሉ። ብዙዎቹ በየስቴቱ ያሉ የአማራ ማህበራት ናቸው። እነሱም ደግሞ በየከተማቸው በዚሁ በጎ ፈንድ በቴሌቶኑ ከመሳተፉም ደግሞ በተጨማሪ በየከተማቸው ደግሞ የራሳቸው ፈንድሬዚንግ እያዘጋጁ ነው። ከዚህ በፊት ለምሳሌ በዳላስ ቴክሳስ በኮሎራዶ እንደዚህ ፈንድሬዚንጎች ተደርገዋል። አሁን ደግሞ በሚቀጥለው ሳምንት ሴፕቴምበር ሀያ ስምንት በኒቫዳ ፈንድሬዚንግ ይደረጋል። ይህ ስብስብ ከዚህ ቀደምም በአማራ መልሶ ማቋቋሚያ የገንዘብ ማሰባሰብ ዘመቻን በመምራት ወደ አስር ሚሊዮን የሚጠጋ ብር በማሰባሰብ ከወለጋ፣ ጉራ ፈርዳ፣ መተከል፣ አጣይና ሌሎች አካባቢዎች ለተፈናቀሉ ወገኖች እርዳታ ማድረጉን ለመረዳት ተችሏል። ለዶይቼ ቬለ ለተጠናቀረው ዘገባ ታሪኩ አይሉ ነኝ ከአትላንታ George jam